በፍቼ ከተማ የተገነባው የጀነራል ታደሰ ብሩ መታሰቢያ ሐውልትና የሰላሌ ኦሮሞ ባህል ማዕከል ትናንት ተመርቋል። ጠቅላይ ሚኒስትር አብይ አህመድ በምረቃው ሥነ ሥርዓት ላይ ተገኝተው ባሰሙት ንግግር ሁሉም ሰው ከጀነራል ታደሰ ብሩ የዓላማ ጽናትን መማር አለበት ብለዋል። ፀሐይ ዳምጠው ተጨማሪ አላት። የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ የጀኔራል ታደሰ ብሩና የሰላሌ ኦሮሞ ባህል ማዕከል ትናንትና መርቋል። በፊቼ ከተማ የተገነባው የጀኔራል ታደሰ ብሩ መታሰቢያ ሀውልት ትውልድ በታሪክ የተማሪው በአካል መጎብኘትና ከሰላሌ ኦሮሞ ባህል ማዕከል የተሟላ መረጃ ለማግኘት ይረዳዋል ብሏል። በምርቃቱ ስነ ስርዓት ላይ የተገኙ የፊቼ ከተማ ነዋሪዎች የፊቼ ከተማ ነዋሪዎች አክሎም የጀነራል ታደሰ ብሩ መታሰቢያ ሀውልት መገንባቱ ደስ ብሎናል፣ ግን እዚህ መገንባት አልነበረበትም አዲስ አበባ ላይ ነው ሲሉ ተደምጧል። ኦሮሞን የማስተማር ትግል የጀመሩት በመሀል ኦሮሚያ ፊንፊኔ ላይ ነው። ያኔ ይሄንን የጀመሩት ደግሞ ጅባትና መጫ የድር ድርጅት ወደ መጫናቱ ለማ አድጎ፣ መጫናቱ ለማ ደግሞ ኦሮሞን ማስተማር ነው አንዱ አላማ። እሳቸውም የተሰዉት በዚህ የትግል ስራ ላይ ብለን ነው የምናምነው እኛ። ታሪካቸው እንደዛ ነው የምለው። እና ኦሮሞን ማስተማር፣ ኦሮሞን ያገር ባለቤት ማድረግ፣ ኦሮሞን ማንቃት፣ ኦሮሞን ማደራጀት፣ ከኦሮሞ ውስጥ መሪ ይወጣል፣ ኦሮሞ ራሱን ያስተዳድራል፣ ራሱን ይመራል፣ ሰው ይሆናል። የነበረው የአድሎ ስርዓት ነው ይህንን ሰብሮ መጫናቱ ለማን የመሰረቱት እስከ ዛሬም ደግሞ የመጫናቱ ለማ ፍሬ አፍርቶ ለዛሬ የበቃ ነው፣ እንደ ህዝብ በእሳቸው ህልም ስለሆነ የእሳቸው ሐውልት መቆም ያለበት መሀል ኦሮሚያ ሽሜ ላይ መሆን ነበረበት። በምርቃቱ ስነ ስርአት ላይ ጠቅላይ ሚኒስቴሩ ባሰሙት ንግግር ጀኔራል ታደሰ ብሩ የኦሮሞ ትግል እንዲቀጥል መሰረት የጣሉ ናቸው ብለዋል። ጀነራል ታደሰ ብሩ ጀግንነትን በጣሊያን ጦርነት ላይ ከተሰዉት አባታቸው ነው የወረሱት ያሉት ጠቅላይ ሚኒስትር ዶክተር አብይ አህመድ ጀግንነት ከአባታቸው ከወረሱት ጀነራል ታደሰ ብሩ አዲሱ አመራር ተምሮ ጀግና እንዲሆን መልእክታቸውን አስተላልፈዋል። አከ ታደሰ ብሩ ሴናን አከ ኒያደቱ በርባናን የሮዱ ነካብሶ ኡሞ ሶንታን እኒ ጀነራል ታደሰ ብሩ ስታገሉለት የነበረው አላማ ዛሬ ፍሬ አፍርቷል። ፍሬው እንዳይኮስስ መንከባከብ አለብን ያሉት ደግሞ የኦሮሚያ ብሔራዊ ክልላዊ መንግስት ምክትል ርዕሰ መስተዳደር አቶ ሽመልስ አብዲሳ ናቸው ሰቦኑም ማንከሌሳ ጀነራል ታደሰ ብሩ ፋቲቁ ቀመን ጎቶን ሄዱን የሰላሌ ኦሮሞ ባህል ማዕከል በዘጠና አንድ ሚሊዮን ብር በላይ ወጪ የተገነባ ሲሆን በውስጡ ሌሎች አነስተኛ ማዕከላት እንዳሉት የሰሜን ሸዋ ዞን አስተዳዳሪ አቶ እንዳሻ ብራኑ ተናግረዋል። አንዱ ማዕከል እስከ ስድስት መቶ ሀምሳ ሰው ማስተናገድ ይችላል። ያሉት አስተዳዳሪው ሁሉም ሰላሌ ባፈራቸው ጀግኖች ተሰይሟል ብለዋል። ለአሜሪካ ድምጽ ራዲዮ ፀሐይ ዳምጦ ነኝ ከአዲስ አበባ።